በሙስሊሙ ማህበረሰብና በመንግስት መካከል ተፈጥሯል ያሉት መካረር እንደሚያሳስባቸው የሰላሳ ሶስቱ ተቃዋሚ ፓርቲዎች ትብብር ገለጸ። ችግሩ ሰላማዊና ህጋዊ መፍትሄ እንዲያገኝለትም አሳስበዋል። የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓም ዛሬ ባወጣው መግለጫ ለጉዳዩ ሰላማዊ መፍትሄ እንዲፈለግ ጠይቋል። የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ በበኩላቸው ከጽንፈኞች ጋር ጋብቻ ፈጥረው የአገሪቱን ሰላም ለማወክ እየተንቀሳቀሱ ያሉ ያሏቸውን ተቃዋሚ ፓርቲዎች ማስጠንቀቃቸውን አንድ አገር ውስጥ የሚታተም ጋዜጣ ጽፏል። ዝርዝሩን መለስካቸው አምሃ ያቀርባል። የሰላሳ ሶስቱ ፓርቲዎች ትብብር ዛሬ ይፋ ያደረገው መግለጫ የኢድ አልፈጥር በዓል በተከበረበት እለትና ከዚያም በቀደሙ ቀናት መንግስት ወስዷቸዋል ያላቸውን እርምጃዎች ህገወጥ ናቸው ሲል ይከሳል። አዲስ አበባን ጨምሮ በሀገሪቱ የተለያዩ ክፍሎች መንግስት ወስዷል ባለው ህገወጥ ወጥ እርምጃዎች ሰዎች ተገድለዋል ቆስለዋል ባያሌ ቁጥሮችም ታስረዋል ይላል የሰላሳ ሦስቱ ፓርቲዎች ትብብር አመራር አባል አቶ አስራጣሴ እንደሚሉት የዝርዝሩን ትክክለኛ ቁጥር ለመናገር እስካሁን ባይቻልም ሰዎች ለመገደላቸው ማስረጃ አለ በእርግጠኝነት በቁጥር ማስቀመጥ በጣም ስላስቸገረ ነው በየቦታውም ስለሆነ ነው፣ በአንድ ቦታ ብቻ ስላልሆነ ይሄ ተጠናቅሮ መጥቶ በስም በአድራሻ ማስቀመጥ እስከሚቻል ድረስ በዚህ ነው እንግዲህ አስሮቹ በሚል የተቀመጠው እንጂ ሰዎች ለመሞታቸው ማረጋገጫ አለን። ዛሬ የወጣው ሪፖርተር የተባለው ጋዜጣ የፖሊስ ምንጮችን ጠቅሶ እንዳለው የኢድ አልፈጥር በዓልን አከባበር ተከትሎ በአዲስ አበባ ከተማ ብቻ በተለያዩ ክፍለ ከተሞች አያሌ የሙስሊሙ ማኅበረሰብ አባላት ታስረው እንደነበረ፣ ቁጥሩ ግን እንዳልተገለጸለት ያብራራል። ጠቅላይ ሚኒስትሩም ከጽንፈኞች ጋር እየተንቀሳቀሱ ናቸው ያሏቸውን ተቃዋሚ ፓርቲዎች ማስጠንቀቃቸውን ጋዜጣው ያትታል። ሪፖርተር የጠቅላይ ሚኒስትሩን ንግግር ጠቅሶ እንዳሰፈረው ከጽንፈኞች ጋር ጋብቻ ብቻ ፈጥረው የአገሪቱን ሰላም ለማወክ እየተንቀሳቀሱ ያሉ አንዳንድ ተቃዋሚ ፓርቲዎች ከድርጊታቸው እንዲቆጠቡ እየተሰጣቸው ያለውን ማስጠንቀቂያ የማይቀበሉ ከሆነ ሕጋዊ እርምጃ ይወሰድባቸዋል ብለዋል። ቀደም ሲልም አንዳንድ የመንግሥት ባለሥልጣናት ተቃዋሚዎቹ በሙስሊሙ ማኅበረሰብ ጥያቄዎች ፖለቲካዊ ትርፍ ለማግኘት እየሠሩ መሆናቸውን ሲገልጹ ተሰምተዋል። አቶ አስራ ጣሴ ይህንን ያስተባብላሉ። በሰላም በሰለጠነ ህጋዊ በሆነ መንገድ እንዲፈታና አገር ከችግር እንድትተርፍ ነው የኛ ጥያቄ እንጂ የፖለቲካ ጠቀሜታ ፍለጋ አይደለም። ይሄ በግልጽ ሊያውቁት ይገባል። ጠቅላይ ሚኒስትሩ እንደገና እሳቸውም ይህን ጉዳይ አርግበው በሰከነ መንግስታዊ ኃላፊነት፣ ህዝባዊ ኃላፊነት ባለው መንገድ እንዲፈቱት በዚህ አጋጣሚ ማሳሰብ እፈልጋለሁ። በፍጥጫና በውጥረት ያለን የህዝብ ጥያቄ ማፈን ጊዜ ከመግዛት ያለፈ ፋይዳ የለውም ያለው የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ በኢዳል ፍጥር በዓል ቀን በመንግሥት ተወስደዋል ያለውን እርምጃ ኮንኗል። በአርሲ ኮፈሌ የተገደሉ ዜጎች ጉዳይም በገለልተኛ አካል እንዲጣራ ጠይቋል። የፓርቲው ፕሬዚዳንት አቶ ሙሼ ሰሙ ለቪኦኤ ሲናገሩ ችግሩ በውይይት እንዲፈታ አጽኖት ሰጥተዋል። በእኛ እምነት የሃይማኖት የመብት ጥያቄዎችና ከሃይማኖት ጋር በተያያዘው የሚነሱ እንቅስቃሴዎች መፈቻቸው መንገድ ድርድርና ውይይት ብቻ ነው ብለን ነው የምናምነው። የፖለቲካ እንቅስቃሴ መንግስትም እስከመለወጥ ሊሄድ ይችላል። መንግስትም እስከመተካት ሊሄድ ይችላል። መንግስትን አስገድዶ ወደሚፈለገው የፖለቲካ መስመር እስከ ማምጣት ሊሄድ ይችላል። የሃይማኖት ጥያቄዎች ግን መፈቻ መንገዳቸው መጨረሻ ላይ ዞሮ ዞሮ ወደ ክብ ጠረጴዛ ተመልሶ በዛ ክብ ጠረጴዛ አማካኝነት በሚደረጉ ውይይት ነው ሊፈታ የሚችለው። በሙስሊሙ ማህበረሰብና በመንግስት መካከል ውጥረት ከተፈጠረ ወደ ሁለት ዓመታት የተጠጋ ሲሆን ከችግሩ መፍትሄ አፈላላጊ ኮሚቴ አባላት መካከል ከዘጠኝ የማያንሱ ታስረው በአሸባሪነት ከተከሰሱ ወዲህ ውጥረቱ ከፍ እያለ መምጣቱን ሲዘገብ እንደቆየ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ